አዲሱ ተጠየቅ ተራ የኔ ነው ማለት ነው ይመስለኛል። እሺ ልጠየቅ። የፊዚክሱን ሊቅ አልበርት አንስታይንን፣ የሥነ ልቦና ጠቢቡን ሲግመንድ ፎይድን፣ እቁን ደራሲና የፍልስምና ሰው ጋዜጠኛም ጭምር ነው ፎይዶር ዶስቶቭስኪን እንዲሁም ሌላውን ስመጥሩ ብዕረኛ የአገሩን ልጅ ሊዮቶልስቶይን፣ ምን አገናኛቸው? ይህን ደስ ይለ ነበር። ይሄ አሉላ ከበድ ያለ ጥያቄ ብቻ ሳይሆን መልሱም አሳሳች እንዲሆን የፈለክ ይመስለኛል። ትክክል ነው። ሁለተኛውን ያልተጠየቀ ጥያቄ መልሰሃል እና ስንኛ አራት የዓለማችን እውቆች ምን አገናኛቸዋል? ካንተ ዶክተር ዋልተ ንጉስ ዳርጌ ነው። ከተለያየ ጊዜና ስፍራ የሚወራረሱ ቢሆንም ጎልተው ከሚጠሩባቸው የተጠበቡባቸው የምርምር ሙያ መስኮች በአንድ ያመጣቸው ግሩም ነው። በመግቢያችን የጠቀስከውን እንግዳችንን ማለት ነው መሆኑን ዶክተር ዋልተ ንጉስ ዳርጌ ማን ነው? ካጠራርህ ወጣት መሆኑ ገብቶኛል አንተ እያልን ስናነበው ልክ ነው አዲሱ። ያንተ ምክር የተቀበልኩ ይመስላል። ወጣት ሆኖ የስነ ጽሁፍ ሰው መሆኑ ቤታንቱ አላልከውም። በአንተ ልምድ ልጅ የስነ ጽሁፍ ሰው መሆኑ ነው፣ ለወጣቶችም ቀረብ እንዲ ለማድረጉን የመረጥኩት ዶክተር ዋልተ ንጉስ ዳርኪ ወጣት የምርምርና የስነ ጽሁፍ ሰው ነው። ምርምርና ጥናት በሚያደርግበት እንዲሁም በሚያስተምርበት የሙያ መስክና በልቦ ወለዱም አለም በርከት ያሉ መጽሐፍት ያበረከተ በወጉ ልንተዋወቀውም የሚገባ ወጣት ምሁር ነው። በጣም እንጂ በእርግጥም ልንተዋወቀው የሚገባ ወጣት ነው በማስተዋወቅህ መቀጠል ትችላለህ፣ አሉላ። መልካም አዲሱ፣ አድማጮች፣ የዛሬው ታዲያ በእርግጥ ለትውውቅ ያህል ብቻ ነው። ስራዎቹን በጥቅል እንጠቃቅስና ውይይት ያጭራል ባልኩት በአንዱ ላይ እናተኩራለን። በርከት ያሉ መጽሐፍት ነው የጻፈው፣ ከዛ አንጻር እንዲሁ በወፍ በረር የሚታይ አይደለም። ዛሬ ግን የትውውቁን ፕሮግራም እንጀምራለን፣ በሌሎች ፕሮግራሞችም የምንመለስባቸው ይሆናሉ። መልካም ዶክተር ዋልተ ንጉስ ዳርጌ በቅድሚያ ለጊዜዋ አመሰግናለሁ። አመሰግናለሁ። እኔም እንደ ተረዳሁት በሙያም ሀሳብ ወለድ ስራዎችንም ጨምሮ በርካታ መጽሐፎችን ጽፈዋል። ወጣት ስለሆኑ ጸሐፊ ሲሆን አንዳንድ ጊዜ አንተ ብለን ቀረብ እናደርጋለን። አድማጮች በወጣትነት እድሜ ክልል ውስጥ መሆንህንም እንዲያዩ በምን መልኩ ላቅርበ? አንተ ምንባባል ደስ ይለኛል፣ ይቀራርባል። አመሰግናለሁ ዶክተር ዋልተ ንጉስ፣ የመጨረሻው መጽሐፍ እጄ የገባው ሌላ የፍልስፍና መጽሐፍ እንዳለ ተረድቻለሁኝ። ኤርሚያስ የሚለውን መጽሐፍህን መመልከት እድል አግኝቻለሁ። ከዚህ ቀደም በሁለት ሺህ አምስት እንደ አውሮፓውያን ዘመን አቆጣጠር በኢትዮጵያ የዘመን አቆጣጠር 1997 የተጻፈው መጽሐፍህ ሁሉም በእንግሊዝኛ ናቸው። በግርድፍ ትርጉሙ ጃንደረባውና የንጉሡ ሴት ልጅ የሚለው መጽሐፍህን ጨምሮ በርካታ መጽሐፍት ጽፈሃል። እስኪ መጨረሻው መጽሐፍህ ምን ንድርደር አሁን የመጨረሻ በጃንዋሪ ሀያ ስድስት የተለቀቀው ኤርሚያስ የሚለው ልብወለድ መጽሐፍ ነው። የዛሬ ዓመት ደግሞ እንደዚሁ በጃንዋሪ ሀያ ስድስት ይመስለኛል። እሱም ሁለት ሺህ አስራ ሰባት ሪዝን ፎር ላይፍ ነው የወጣው። ቅደም ተከተሉ ይሄን ይመስላል። መልካም እንግዲህ ከመጨረሻው እኔም እጅ ከገባውና በመጠኑም ቢሆን የማገላበጥ እድል ያገኘሁት ኤርሚያስን ነው። እስኪ ስለ መጨረሻው መጽሐፍህ ይዘት በመጠኑ እናስተዋውቅ። ስለ አንድ ወጣት አፍሪካዊ ተማሪ አውሮፓ ውስጥ የከፍተኛ ትምህርት በመከታተል ላይ ባለበት የሚገጥመውን ፈተና እናም ሌሎች ምናልባትም በተለየ ዓይን ሊታዩ የሚችሉ ሁኔታዎችን ይተርካል መጽሐፍ። እስኪ ንገረን የመጽሐፍን መቼትም ቀደም ብዬ እንደው በመንደርደሪያ የጠቀስኩትን ጨምረ። መቼቱ ያው በዩሮፕ ነው። ሰሞንኛ ነው ማለት ኮንቴምፖራሪ። ዋናው ጭብጡ ምንድን ነው? ዓለም አቀፍ ተማሪዎች አገራቸውን ቤተሰባቸውን ጓደኞቻቸውን ለቀው ትምህርት ፍለጋ ይመጣሉ ከፍተኛ ዋጋ ከፍለው ፣ እና ይሄ የሚያስከፍለው ዋጋ በብቸኝነት ይተረጎማል። የቫልዩ ልዩነትን ማመቻቸትን ያጠቃልላል ከቤተሰብ መራቁን፣ ባዕድ መሆኑን፣ ስር የለሽ መሆኑን እነዚህ ነገሮች በሙሉ በቅጡ የሚፈትሽ መጽሐፍ ነው። ትምህርት ለስኬት፣ ለጥሩ ኑሮ የሚከፈለው ዋጋ ፍትሐዊ ነው ወይ የሚለውን ነገር ለመመዘን እኔ ከራሴም ነው የተነሳሁት ከማውቃቸው ብዙ ኢትዮጵያውያኖች ና ዓለም አቀፍ ተማሪዎች ከማስተምራቸውም ተማሪዎች ህይወት በደንብ ያየሁትን እውነተኛ የሆነውን ግን በልብ ወለድ መልክ ያቀረብኩበት መጽሐፍ ነው። ከዚያ ቀደም ምናልባትም ከብዙ አመታት በፊት የጻፍከው ጠቆም ያደረግኩት ሌላው ሀሳብ ወለድ መጽሐፍ ጃንደረባውና የንጉሱ ሴት ልጅ የሚለው መጽሐፍ ነው። እስኪ ስለሱም እንዲሁ በመጠኑ አስተዋውቀን። የዛንደረባው ና የንጉሱ ሴት ልጅ የሚለው መጽሐፍ መቼቱ ቴፒ በምትባል ከተማ አካባቢ ባሮች ይሸጡበት በነበረበት ዘመን የሆነውን የአንድ የንጉስ እና የቤተሰቦቹን ታሪክ የሚተርክ መጽሐፍ ነው። ራሴ ከኮሌጅ እንደተመረኩኝ አስተማሪ ሆኜ አምስት ዓመት ኖሬበታለሁ ይህንን አካባቢ። በዛ ጊዜ ስኖር ሂስቶሪካል ባክግራውንድ የዛ አካባቢ በጣም ሀብታም አካባቢ ነው። ከቴፒ ትንሽ ራቅ ስንል ዲማ የሚባል አለ፣ ወርቅ የሚወጣበት ቦታ። ቴፒ ራሱ ሚዛን ተፈሪ፣ ወደ ታች ደግሞ ስንወርድ ወደነ በዓሉ ግርማ ሀገር ወደ ነመቱ፣ በጣም ባለጸጋ የሆነ ታሪክ ያለው ሀገር ነው እና እሱም እንደዚሁ ዋጋን የሚፈትሽ ነው። መርሳቤል ትባላለች፣ የንጉሱ ሴት ልጅ የንጉሱ ጃንደረባው ደግሞ ድሮ በባርነት ተገዝቶ የመጣ ተሰልቦ ንጉሱን የሚያገለግል ሰው ነው እና እነዚህ ሁለቱም ሰዎች ስርዓቱን በጣም ከመጽሔፋቸው የተነሳ ጓደኞች ይሆናሉ እና መርሳቤል ያንን ሀገር ለቃ ለመሄድ ታስባለች። ስለ እነዚህ ስለ ሁለቱ ሰዎች የተጻፈ መጽሐፍ ነው። በደምስ ሳሳው ከስም እና እንዲሁም ከጠቅላላ ይዘት ባሻገር ገፋ እያደረግን አይደለንም። የመጽሐፍትህን ይዘት ትረካዎቹን ቀረብ አድርገን የምናይበት ውይይት እንዳልኩት ይኖረናል። ዶክተር ዋልተ ንጉሥ ሌሎች ሦስት ያህል የቴክኒክ ወይም ሙያዊ መጽሐፍቶችንም ጽፈሃል። ከሌሎች ጋር ተባብረህ የጻፍካቸው መጽሐፎች እንዳሉ ተረድቻ እስኪ ንገረን ደግሞ በትይዩ የሙያውንም መጽሐፍት ከመጽሐፍ አልቦት ዘንክም ይበልጥም የጥናትና ምርምር ስራዎች ለህትመት የበቁ መሆናቸውን ተመልክቻለሁ። እስኪ በዚህም ረገድ የሰራሃቸውን ስራዎች አስተዋውቀን። ያጠናሁት ኤሌክትሪካል ኢንጂነሪንግ ነው ባችለር ዲግሪ እና ማስተርስ ዲግሪ ነው ያስኩት። ፒኤችዲን ደግሞ የሰራሁት በኮምፒውተር ኢንጂነሪንግ ነው። ኮምፒውተር ኢንጂነሪንግ በኮምፒውተር ሳይንስ እና በኤሌክትሪካል ኢንጂነሪንግ ጠረፍ ላይ ያለ የምርምር ቦታ ነው እና አሁን የማስተምረው ድሬስተን ዩኒቨርሲቲ ኦፍ ቴክኖሎጂ በምትባል በጣም ቆንጆ ዩኒቨርሲቲ ውስጥ ነው። ከጀርመን ቶፕ ቴን ከሚባሉት ምናልባት ቶፕ ሲክስ ከሚባሉት ውስጥ የሚገባ ከዋና ዋናዎቹ ስድስቱ እያልከን ነው? አዎ ከዋና ዋናዎቹ በጣም ስም ካላቸው ዩኒቨርሲቲዎች ውስጥ የሚገባ ዩኒቨርሲቲ ነው እና እዛ ተባባሪ ፕሮፌሰር ሆኜ ነው የምሰራው። ያው ጀርመን ሀገር ምርምርንና ማስተማርን በተጓዳኝ ጎን ለጎን ይዞ የሚሄደው ስራ ነው ምርምር ሳይሰሩ ማስተማር አይቻልም፣ ጀርመን ሀገር እና፣ ስለዚህ የምርምሩን ስራ በጣም ነው የምወደው። በጣም ያዝናናኛል። በዛም ደግሞ ተሳክቶልኛል ብዬ ነው የማምነው። በዚህ የተነሳ በተለይ በጣም የምወዳቸው ሁለቱም መጽሐፍቶች ናቸው ስለ ሴንሰሮች፣ ወይም በአማርኛ ምን እንደምላቸው አላውቅም። ስለ የኔ የምርምር ስራ የሚያተኩረው ሴንሰሮችን ዴቨሎፕ ማድረግ ነው። ልክ የሰው ልጅ በጣም ብዙ የሆኑ የስሜት ህዋሳቶች አሉት ከውስጥም ከውጭም በጣም ብዙ በብዙ ሺ የሚቆጠሩ ሴንሰሮች አሉንና እነዚህ ሴንሰሮች ከአካባቢያችን ጋር ተስማምተን እንድንኖር፣ አካባቢያችንን እንድንቆጣጠር እና ለአካባቢያችን ምላሽ እንድንሰጥ ያደርጉናል። ይህንኑ እየቀዳን ኮምፒውተሮችም እንደዛ አይነት ኢንቴሊጀንስ እንዲኖራቸው በጣም ብዙ ሴንሰሮችን እንተክልላቸዋለን። እነዚህ ሴንሰሮች ከአካባቢያቸው ብዙ ዳታዎችን ይሰበስባሉ። እነዚህ ዳታዎችን በተቻለ ፍጥነት ፕሮሰስ እናደርጋቸዋለን። ኮምፒውተሮች ከኮምፒውተሮች ጋር እንዲቀባበሏቸው እንዲለዋወጡ እናደርጋለን በጣም በፍጥነት። ስለዚህ ኔትወርኮች ያስፈልጉናል። ለዛ ዳታዎቹን ማስቀመጥ ያስፈልገናል ለወደፊት መጠቀም። ስለዚህ ስቶሬጆች ያስፈልጉናል እና ስራዎች በእነዚህ ላይ የሚያተኩሩ ስራዎች ናቸው እና እነዚህ ሁለቱ የጻፍኳቸው መጽሐፍ የፋንዳሜንታል ሶፍትዌር በሴንሰር ኔትወርክ እና ፕሪንሲፕል ኦፍ ዩቢኩለስ ኮምፒቲንግ የሚባሉት በዚህ ስራ ላይ የሚያጠነጥኑ ናቸው። አሁን ላለኝ ረፑቴሽን ወይም እንደ ተመራማሪ ጥሩ መከበርን እንዳገኝ ረድቶኛል። አብሬያቸው በምሰራዎች ራቸው ሰዎች መካከል ግሩም ነው። በእርግጥም በሙያህ ገፍተህ ከፍ ባለ ደረጃ በምርምርና ጥናት እንዲሁም በመምህርነት በማገልገል ላይ ነህ። በድሬስደን የቴክኖሎጂ ዩኒቨርሲቲ በክፍሉ ኃላፊነትም በመስራት ላይ ነህና፣ እስኪ ንገረን በሙያህ የዕለት ውሎህ ምን ይመስላል? እነኝህ ሁሉ መጽሐፍት የሙያም ከሙያም ውጪ ለመጽሐፍ ጊዜ ወስዳሃልና እንደ ተረዳሁት ከዚህ ሌላ መጽሐፍም እየጻፍክ ነው። የምርምር ጥናት ወዲሁም ደግሞ ንባብና ስነ ጽሁፍ አለ። ሙያዊ ጽሁፎችም አሉ። ጊዜህ ምን ይመስላል? ቀንህ ምን ይመስላል? አሁን እንግዲህ ዘ ሪዝን ፎር ላይፍ የሚለውን መጽሐፍ ስጽፍ እነዚህ አራት የታወቁ ሳይንቲስትና ደራሲያ ስለ ህይወት ያሉትን ነገር ወይም የህይወት ትርጉም የህይወት አላማ ምንድን ነው የሚለውን ነገር ያጠናሁበት መጽሐፍ ነው እና ያለ ምክንያት አይደለም። እሱን መጽሐፍ የጻፍኩት ብዙ ዋጋ ያስከፈለኝ መጽሐፍ ነው። አሁን እኔ ባለሁበት ቦታ ላይ ሰከንድ በጣም ብዙ ዋጋ ያላት ነገር ናት። ሰዎች ስኬ በህይወታቸው እንዲኖር ከተፈለገ ለሰከንድ፣ ለደቂቃትና ለሰዓታት ከፍተኛ ዋጋ መስጠት ይኖርባቸዋል። ለእኔ እያንዳንዷ ሰከንድ አሁን በጣም ዋጋ አላት። ብዙ ዲሲፕሊን ያስፈልጋል። በሕይወቴ ምን ደረስኩኝ? የት ነው የደረስኩት? ምንስ ቦታ መድረስ እፈልጋለሁ ብሎ ብዙ ጊዜ ደጋግሞ መጠየቅን ያስፈልጋል እና ህይወትን መውደድ ያስፈልጋል። ህይወት በጣም ታላቅ ስጦታ ይላል ኒኮላይ ኦስትሮቭስኪ የሚባል ደራሲ እና አንዴ ብቻ ነው ደግሞ የምናገኛት። ማንስ ግሬትስት ጊፍት ኢዝ ላይፍ ኤን ሂዝ ጊቨን ኢትስ በት ዋንስ ይላል። ትልቁ የሰው ልጅ ስጦታ ህይወት የምናገኛት ማንዴ ስለሆነ እኔ እንደዛ ሆኜ ነው የምኖረው። እና ለምትወደው ነገር ደግሞ ሁልጊዜ በቂ ጊዜ ይኖራል። ትበልጣለህ ሲዘን አይተህ እንደሆነ የምንወዳትን ፈልገን ነው የምናገኛት። አይበቃንም ብዙ ሰዓት አብረን ብናሳልፍ፣ እየተጠጋገምን ስንመጣ ግን መሰለቻቸት ይመጣል። እና ህይወትን ከወደድናት ደቂቃትና ሰከንዶች በጣም ብዙ ዋጋ ይኖራቸዋል። ወደ ኋላ ላይ ላቆየው የፈለግኩትን ዋናው መጽሐፍን ካክተሃል። ምናልባትም በጽንሰ ሀሳብም ደረጃ ብዙዎችን በያሉበት ያላነበቡትን ጭምር ለማነጋገር የሚፈቅድ ይመስለኛል። ዘ ሪዝን ፎር ላይፍ የህይወት ምክንያት የሚለው ግርድፍ ትርጉም ስሜት የሚሰጥ ከሆነ ቅድም አንድ ጊዜ ብቻ የምናገኛትን ህይወት መውደድ አለብን ባልከው መንፈስ ሌሎችም የራሳቸውን ህይወት የሚወዱና ለሚወዱት ደግሞ መኖር የሚፈልጉ ቀረባ አድርገው እንዲያስቡ የሚጋብዝ ይመስለኛል። አራት እውቅ የፍልስፍና ሰዎች ነው የመረጥከው። ዋልተ ንጉሥ፣ እስኪ በመጽሐፍህ ልታጎላ የፈለግከውን ትልቅ ሐሳብ በመመልከት እንደርደር። ለዛሬው አጭር ውይይታችንም ትኩረት እንድንሰጠው የፈለግኩት ርዕስ ነውና ሰዎች፣ እኛ ለራሳችን ለሰዎች፣ ሰዎችም ለእኛና ለራሳቸው የሚሰጡት ዋጋ እንደሚኖራቸው የህይወት ፍልስፍና ነው የሚወሰነው ሰዎች አንብበውም ይሁን ሳያነቡም ይሁን አውቀውም ይሁን ሳያውቁት የሕይወት ፍልስፍና አላቸው። በተለይ በጣም በተማሩ ሰዎች መካከል ስንኖር ለሚያደርጉት ነገር ከበስተ ጀርባ ምክንያት አለው። ለምሳሌ ቶልስቶይ ምን ይላል? ብዙ ጊዜ ለመውደድ ከተዘጋጀን በኋላ ነው የምንወደው እንጂ አንድ ነገር አሸንፎን አደለም የምንወደው። መጀመሪያ መውደድን እንፈቅድና ከዛ የምንወደው ነገር እናገኛለን ይላል እና በተለይ አብሬያቸው እዚህ አካባቢ በምኖረው ሰዎች መካከል እነዚህ አራት ሰዎች ከፍተኛ ኢንፍሉዌንስ አላቸው፣ ብዙ ተጽዕኖ ያደረጉ ሰዎች ናቸው። አልበርት አንስታይን በጣም ታላቅ የሆነ የፊዚክስ ተመራማሪ ነበር። ፍሮይድ የስነ ልቦና ተመራማሪ ነበር። አሁን በተለይ እኔ አዲስ አበባ አላውቅም እንጂ ወደ አሜሪካ እና ወደዚህ ወደ ዩሮፕ ብንመጣ በየቀኑ የምንጠቀምባቸው የሳይኮሎጂ ቃላቶች እንደ ኦፕሴሽን ፎቢያ፣ ፍሮዲያን ስሊፕ የሚባሉ ቃላቶች ፍሮይድ ነው የፈለሰፋቸው እና በጣም ትልቅ አስተዋጽኦ በተለይ የሰው ፍትወታዊ ህይወት ላይ ብዙ ስራ የሰራ ሰው ነው እና እሱ ብዙ ተጽዕኖ አለው እና አብሬያቸው የመኖራቸውን ሰዎች በቅጡ ለማወቅ ከእነሱም ጋር ኢንቴግሬት አድርጌ እንድኖር የእነሱን ፊሎሶፊ ማወቅ አለብኝ ከሚል የተነሳ እነዚህን ሰዎች በደንብ በቅጡ ማወቅ ጀመርኩኝ። ከዛ የተነሳ ነው። በተለይ አብሬያቸው ከምኖራቸው ተመራማሪዎችና ተማሪዎች ጋር ስለ ህይወት ነገር ብዙ እናወራለን እና አንዳንዶቹ እንደነገርኩ ባያውቁትም የራሳቸው ፊሎሶፊ ያላቸው ድርጊቶቻቸው እና ባህሪዎቻቸውን የሚቀርጹ አንዳንዶቹ አውቀው ተመራምረው ትምህርት ቤትን ተምረው በተለይ አሁን የጀርመኖች ብዙ ፊሎሶፊ አላቸው እና ለፊሎሶፊ አይኖሩም። ስለዚህ እነዚህ ነገሮች በቅጡ ለማወቅ ብዬ የተመራመርኩበት መጽሐፍ ነው። ከተመራመርኩበት በኋላ ሌሎችም እንዲያውቁት ስለፈለግኩኝ ነው የጻፍኩት። ግሩም፣ እንዳልኩት ዶክተር ዋልተ ንጉስ፣ ይሄ ገፋ አድርገን እንድንወያይበት የምፈቅደው ርዕስ ነው። አራት በራሳቸው በተጠበቡባቸው መስኮች ገፍተው ሄዱ። ይበልጥም በአለም ዙሪያ የሚታወቁ በተለያየ ጊዜያትና የተለያየ ቦታ አይኖሩ። አልበርት አይንስታይን፣ ሲግመንድ ፍሮይድን የስነ ልቦና አዋቂውን፣ ምናልባትም ብዙ ዘመናት ወደ ኋዳ የሚወስደንን ሩሲያውያኑን ፎይዶር ዶስቶቭስኪና ሊዮ ቶልስቶይን ምን አገናኛቸው ስንል በመግቢያችን ከባልደረባዬ አዲሱ ጋር እንነጋገራለን። እነኚህ አራት ሰዎች በየራሳቸው እንድትፈልግ እንድታጠና እንድትጠይቅ የሚያደርጉ በቂ የምርምርና የጥበብ ስራዎች እንዳላቸው አንተ የምርምር ሰውም ነህና በስነ ጽሁፉ መስክ የተለዩ ስራዎችን ያበረከቱ ደራሲያን በብዙ ቋንቋዎች ስራዎቻቸው የተተረጎሙ ናቸው ነገር ግን ለምን አራቱ ምን ድንገት አንድ ጋር አመጣቸው እስኪ ንገረን አንተን የእኔ ሀሳብ ምንድን ነው በጣም የተለያየ ስለሆነ ነው የህይወት ፍልስፍና ናቸው ለምሳሌ ሲግመንድ ፍሮይድ በህይወት ትርጉም አላት ብሎ አያምንም። በቃ ህይወት አጋጣሚ ናት ብሎ ነው የሚያምነው። አልበርት አንስታይን ደግሞ አይደለም፣ እግዚአብሔር ነው ምድርን ወይም ዩኒቨርስን የሰራው፣ ግን በዩኒቨርስ ውስጥ ጣልቃ አይገባም። እሱ ፍጹም የሆኑ ወይንም በራሳቸው የተሟሉ ህግጋትን አንዴ መስርቷል። ስለዚህ በሰውም ውስጥ ይሁን ከሰውም ውጭ ያሉ ነገሮች በሙሉ የሚደረጉት ለነዚህ ህግ ጋር ተገዥነት ነው። ስለዚህ እግዚአብሔር ጣልቃ አይገባም ብሎ ያምናል። ቶልስቶይ ደግሞ እግዚአብሔር ጣልቃ ይገባል፣ ፐርሰናል ነው። ሰዎች ጋር ግንኙነት እንዲኖረው ይፈልጋል። ቀጥታ ነው ግንኙነቱ። አዎ። ነገር ግን ለሰዎች ደግሞ በጎ ህሊናን ሰጥቷቸዋል፣ አቅምም ሰጥቷቸዋል። ፈቃዱን እንዲመረምሩና እንዲያውቁት አቅም ስለሰጣቸው በሌላ መልኩ ደግሞ ጣልቃ አይገባም ብሎ ያምናል። ለምሳሌ ተአምራትን አይቀበልም እሱ በቃ እግዚአብሔር ለሰዎች በቂ ፋካልቲ ስለሰጣቸው በዛ እግዚአብሔርን ሰዎች ማወቅ ይችላሉ። ዶስቶዬቭስኪ ደግሞ በፍቅር ያምናል። እግዚአብሔር የፍቅር አምላክ ነው። እግዚአብሔር አለ፣ የፍቅር አምላክ ነው። ሰዎችንም ደግሞ የፈጠረው ከእሱ ጋር ህብረት እንዲኖራቸው ነው። የዚህ ደግሞ ማስረጃው ለሰዎች ነጻነትን መስጠቱ ነው። ያለ ነጻነት ፍቅር ሊኖር አይችልም ብሎ ያምናል። እና እነዚህ በጣም የተራራቁ ፊሎሶፊዎች ስለሆኑ ነው እያመሳከርኩኝ፣ የት ቦታ ነው የሚስማሙት፣ የት ቦታ ነው የሚቃረኑት፣ የት ቦታ ደግሞ ከራሳቸው ጋር ይስማማሉ፣ የት ቦታ ከራሳቸው ጋር ይጣረሳሉ የሚለውን ነገር ነው መጽሐፉ የሚያስ የዘመናቸውን ያህል በእርግጥም የተራረቀ የፍልስፍና ዘይቤ ይከተሉ የነበሩ አራት ቱባ ቱባ የምርምርና የጥናት ሰዎች፣ የሳይንስና የፍልስፍና ሰዎች፣ የስነ ጽሁፍ ሰዎችን ነው በአንድ መጽሐፍ ጠቅልህ ያመጣኸው። በእርግጥም እንድናነበው የሚያጓጓ መጽሐፍ ነው። እጅ አልገባም እንደደረሰ አንብቤ ገፋ አድርገን ዝርዝር ላይ እንሄዳለን። ከወዲሁ ከአድማጮች ጋር የምንተወው አንድ ሀሳብ ብንመዝ ስለ ሕይወት ነውና የጠየቅከው ብንኚ እውቅ የፍልስፍና ሰዎችም ጥያቄዎች ስለ ሕይወት የተጠየቁና የተመለሱ ነገር ግን አንድ ያልሆኑ መልሶችን ነው ያየኸውና ይህም መጽሐፍ ካነበቡ በኋላ ሰዎች ሌሎች ጥያቄዎችን የሚያመነጩበት ነው የሚሆነው? የራሳቸውን ጥያቄ የሚመልሱበት ነው ወይስ ጥያቄ ጥያቄ ወልዶ የሚቀጥል ሂደት ነው የሚታየው? ያነብበ ሰው በጨረፍታም ቢሆን ምን ይጠብቅ? ያነበበው ሰው በጣም የሚገርመው ነገር ሶስቱ አልበርት አንስታይን ቶልስቶይና ዶስቶዬቭስኪ የሚስማሙት በመጽሐፍ ቅዱስ ሴንትራል መልእክት ላይ ነው። እግዚአብሔርን በፍጹም ልብህ ውደዳው፣ ባልንጀራን ደግሞ እንደ ራስ ውደድ የሚለውን ነገር ሶስቱ ይስማሙበታል። ስለ እግዚአብሔር የተለያየ ፊሎሶፊ ኖሯቸው፣ ፍሮይድ ያው እንደነገርኩ እግዚአብሔር የለም፣ ስለዚህ መውደድ አይቻልም ብሎ ነው የሚያምነው። ህይወትም ትርጉም የላትም። ሰዎች ሁለት ደመነፍሳዊ ፍላጎቶቹን ለማርካት ነው የተፈጠሩት ብሎ ስለሚያምን ከእነዚህ ሰዎች ጋር አይስማማም። ግን መጽሐፉም ራሱ በጣም በቅጡ ደግሞ ፍሮይድ ራሱ ከራሱ ጋር የሚጣረስባቸውን ቦታዎች እያነሳ መሰረታዊ ሀሳቡ ከመጽሐፍ ቅዱስ ብዙም እንደማይርቅ ለማሳየት ይሞክራል እና መጽሐፉ የሚመልሳቸው ነገሮች አሉ፣ ግን እኔ ደግሞ ለመመለስ ብዬ ሳይሆን ሰዎች ደግሞ እንዲጠይቁ ለማበረታታት ወይንም ፕሮቮክ ለማድረግ ነው የጻፍኩት እና ይሄ መጽሐፍ ያነበቡ ሰዎች ጥያቄ እንደሚጠይቁ እንደውም በጣም እንደሚጠሙና ሌላ መጽሐፍ የበለጡ ታላላቅ መጽሐፍቶች ለማንበብ እንደሚነሳሱ ነው ተስፋዬ። አላማዬም እሱ ነው መኮርኮር ነው አላማዬ ነው ያልከው፣ ግሩም ነው የበለጠ እንድንረዳ ይጋብዛልና፣ መኮርኮርን የመሰለ ሌላ ጥያቄ መቆስቆስን የመሰለ መልካም ነገር የለም። ዶክተር ዋልተ ንጉስ፣ ለዛሬ ይህችን ምጥን ውይይታችን የምንቋጭበት ምናልባትም ለራስ የምጠይቀው ይመስለኝን የብዙዎቻችንም ጥያቄ የሚሆን በአንድ እግርህ ጠጠር ያለ ሳይንስ ውስጥ ነው ያለኸው። የኮምፒውተር ሳይንስን፣ የኤሌክትሪክ ምህንድስና የትምህርት የጥናት ምርምርህም መሰረቶች ናቸውና በሌላ በኩል ወደ ሀሳብ የሚያዘነብለውንም አለም በስነ ጽሁፍ ስራዎችህ ጭምር ትጎበኛለህና ሳይንሱ የሚመረመር የሚፈተሽና ማለቂያ ያለው ለጊዜውም ቢሆን የሚታወቅ መልስ ይጠይቃል። በወዲኛው በኩል ግን የግድ የተቋጨ መልስ የለምና አሁን በዚህ በመጨረሻው ባነሳነው መጽሐፍ፣ በ2016 በተጻፈው መጽሐፍ እነኝን ጠቢባ እይታዎች በጋበስክበት መጽሐፍ ውስጥም እንደሚነሳው የግድ የሚረጋገጥ ነገር ለሁሉም ለም የህይወት ነገር ደግሞ የምናውቀው መጨረሻም የለምና እንዴት ነው እንደ ሳይንስ ሰው ሁለቱን የምታስታርቀው እንዴት ነው ከራስህ ጋር የምታዛምደው? አሁን በጣም ታላላቅ የተባሉትን ሳይንቲስቶች ብታያቸው እነዚህ ሁለት ነገሮች ማዛመድ የቻሉ ሰዎች ናቸው። ፍሮይድን ብታየው በጣም ብዙ መጽሐፍ ያነባል። በግሪክ ማይቶሎጂ በጣም ፍቅር የያዘው ሰው ነው። እንደውም ኦዲፐስ ኮምፕሌክስ የሚለውን ቲዮሪውን ያመጣው ኦዲፐስ ዘኪን ከሚለው የግሪክ መጽሐፍ ነው። ሚቶች ብለሃል። ተረቶችን፣ ትውፊቶችን የሚነገሩ ታሪኮችን እየጠቀስክ ነው ትክክል። እና ብዙ ሳይንቲስቶችን አሁን እነ ፓስካልን ብታየው፣ ኒውተን በጣም የሚያስገርም የመጽሐፍ ቅዱስ እውቀት ነበረው፣ ሰር አይዛክ ኒውተን፣ አልበርት አንስታይን ብዙ ያነባል። እና በጣም ይስማማሉ። የሳይንስ ትልቁ ችግር ምንድን ነው? ጊዜ በጣም ደቃቅ የሆነ ችግር ላይ ነው ብዙ ጊዜያችንን የምናጠፋው እና ከዛ ውስጥ መውጣት ካልቻልን እሱ ብቻ ዓለም የሆነ እና ከሰውም ከህይወትም ከጊዜም እንጣላለን። ስለዚህ ራሳችን አስገድደን መውጣት መቻል አለብን፣ ምክንያቱም ያቺ የኛ ስራ አለም አይደለችም በራሷ ወደ ስፍናው አለም ወይንም ወደ ስነ ጽሁፉ ደግሞ ስትመጣ ከገሃዱ አለም ጋር ካልተነካካ ሀሳብ ብቻ ይሆናል። ማንንም የማያጠግም ማንንም። እና ይስማማሉ ለማለት ነው ሳይንስና ስነ ጽሁፍ ወይም ሳይንስና ፍልስፍና አዛምዶ ይዟቸው ለሄደ ሰው እንደውም ለህይወት በጣም ጥሩ ጣዕም ይሰጣሉ፣ ጥሩ ትርጉም ይሰጣሉ፣ ወይንም አቅጣጫ ይሰጣሉ። ግሩም። ዶክተር ዋልተ ንጉስ ዳርጌ በርከት ካሉት መጽሐፎችህ ባለፈው አመት ጥር ወር ላይ የታተመውን መጽሐፍህን ገፋ አድርገን የሚኮረኩር እንዲሆን ብልሃል። በእርግጥም የሚኮረኩር ምናልባትም አድማጮቻችን ለማንበብ እድሉ ካላቸው የሚያጓጓ ይመስለኛል። ሌሎች መጽሐፎችንም በተለይ በልብ ወለዱ ጎራ የሚፈረጁትና የዚህንም መጽሐፍ ይዘት ከመረመርን በኋላ ለሰፊ ውይይት መልሰን እንደምናገኝ ተስፋ አድርጋለሁ። ለአሁኑ ግን ለትውውቅ ያህል ባነሳሳ ናቸው ጭብጦች። ለጊዜ አመሰግናለሁ። እግዜር ስጥልኝ። በጣም አመሰግናለሁ አሉላ። እኔም ስት